የደቡብ አፍሪካው መሪ ጃኮብ ዙማ በዛሬው ዕለት ስልጣን የለቀቁት ሰሞኑን ከተቃዋሚ ፓርቲዎችና እሳቸው በሊቀመንበርነት ከሚመሩት የአፍሪካ ብሔራዊ ኮንግረስ ፓርቲ በደረሰባቸው ግፊት ነው። ከጎርጎረሳዊው ግንቦት 29 ዓ.ም ጀምሮ ደቡብ አፍሪካን በፕሬዝዳንትነት የመሩት ጃኮብ ዙማ በሙስናና ሌሎች ተደራራቢ ወንጀሎች በተደጋጋሚ ሲከሰሱ ቆይተዋል። ይህንን ተከትሎም ፓርቲያቸው ኤንሲ ከስልጣን እንዲለቁ ጥያቄ ቢያቀርብላቸውም የፈጸምኩት ወንጀል የለም በሚል እስካለፈው ማክሰኞ ድረስ ስልጣን ላለመልቀቅ ሲያንገራግሩና በፓርቲያቸው በኩል የቀረበውን ጥያቄም አግባብነት የሌለው ሲሉ አጣጥለውት ነበር። ይሁን እንጂ ፓርቲያቸው ኤንሲ በ48 ሰዓት ውስጥ ከአባልነት እንደሚያሰናበታቸው በገለጸው መሰረት ስልጣን መልቀቃቸው ታውቋል። ሱማ ወደ ፕሬዝዳንትነት የመጡት በታሳስ 2009 ተቀናቃኛቸውን ታቦ ምቤኪን በድምጽ ብልጫ አሸንፈው የፓርቲው ሊቀመንበር ሆነው በመመረጣቸው ነበር። ዙማ ከምርጫው አንድ ወር ቀደም ብሎም ቢሆን የሙስና ክስ ተመስርቶባቸው የነበረ ሲሆን ከወራት በኋላ ግን በፖለቲካ ተጽዕኖ ክሳቸው መሰረዙ አነጋጋሪ ሆኖ ቆይቷል። ይህንን ለማካካስ በሚመስል መልኩም በግንቦት 2009 ፕሬዝዳንት ሆነው ሲሾሙ ሙስናን ለመዋጋት ቆርጠው መነሳታቸውን ተናግረው ነበር። ይባስ ብለውም ከአንድ አመት ስልጣን ቆይታ በኋላ ፕሬዝዳንቱ ለጠፋው መልካም ስሜ 7000 ዶላር ካሳ ይገባኛል ሲሉ ጠይቀዋል። ይህ የዙማ ጥያቄ በብዙዎች ዘንድ በፍትህ እንደመቀለድ ተቆጥሮ የነበረ ቢሆንም በፓርቲያቸው በኩል ግን የተባለ ነገር አልነበረም። በጎርጎረሳዊው 2012 የዲሞክራሲ ጥምረት የተባለው ተቃዋሚ ፓርቲ በዙማ ላይ በድጋሜ የሙስና ክስ እንዲመሰረት የሀገሪቱ ከፍተኛ ፍርድ ቤት መፍቀዱም ዙማን የፓርቲው ሊቀመንበር ከመሆን አላገደም ነበር። ከቅርብ ጊዜ ወዲህ ግን በተደጋጋሚ በሚቀርብባቸው ውንጀላ ተቃዋሚዎቻቸው ብቻ ሳይሆኑ ፓርቲያቸውም ጭምር አመኔታ አቶባቸው መሰንበቱን ነው የፓርቲው አባላት የሚገልጹት። በየትኛውም ሁኔታ ቢሆን የመተማመኛ ድምፅ ተፈላጊነት የለውም። ለእኛ እጅግ ጠቃሚውና አሳሳቢው ጉዳይ ደቡብ አፍሪካ የሪፐብሊኩን ፕሬዚዳንት የማዋረድ ፍላጎት አላት ብለን አለማመናችን ነው። የተቃዋሚ ፓርቲዎችም ቢሆኑ ዙማ የሀገሪቱ ኢኮኖሚ አቅም እንዲያሽቆለቁል አድርገዋል ሲሉ ይተቻቸዋል። እናም ያለ ዙማ ደቡብ አፍሪካ አዲስ ምዕራፍ መጀመር አለባት ይላሉ። እንደማስበው ደቡብ አፍሪካ የዙማን የአመታት ምዕራፍ መዝጋት ያስፈልጋታል። በኢኮኖሚያችን ላይ በፖለቲካ አካላት እና በምክር ቤቶቻችን ላይ ባለፉት ስምንት አመታት የሰራውን ሳናካትት ያለ ዙማ አዲስ ታሪክ መጻፍ መጀመር አለብን። በመጪው ዓመት የስልጣን ጊዜያቸውን ያጠናቅቁ የነበሩት ዙማ ምክትላቸው ሲራል ራማፎዛ መንበረ ስልጣኑን እንዲረከቧቸው ያለመተማመኛ ድምጽ መመረጣቸው እየተነገረ ነው። በበሳል ፖለቲከኝነታቸው የሚወደሱት የኤንሲው ራማፎዛ በፓርቲ አባልነት የሚቀጥሉትን ዙማን ጨምሮ የፓርቲውን አባላት ከሙስና ማጽዳት ትልቅ ፈተና ይጠብቃቸዋል ተብሏል። የሀገሪቱ ኢኮኖሚ እንዲያንሰራራና የመዋለናዊ ፍሰት እንዲጨምር ማድረግም እንዲሁ። ደቡብ አፍሪካ ከጎርጎሳዊው 1994 የአፓርታይድ ማብቃት በኋላ ኔልሰን ማንዴላን ጨምሮ አራት ጥቁር ፕሬዚዳንቶችን አስተናግዳለች። አምስተኛው ፕሬዚዳንት ሲራል ራማፎዛ በቅርቡ ቃለ መሀላ ይፈጽማሉ ተብሎ ይጠበቃል።